አውሮፓና ጀርመን የኢትዮጵያውያን የፖለቲካ ድርጅቶች የሲቪክ ማህበራት የቤተ እምነቶችና የግለሰቦች ስብስብ ብለው ባጭሩ ይገልጹታል። መሪዎቹ ከተመሰረተ አምስት ዓመታት ያስቆጠረውን በጀርመን የኢትዮጵያውያን የውይይትና የትብብር መድረክ ማኅበራዊና ፖለቲካዊ ስራዎች ለመስራት የተቋቋመው የዚህ መድረክ ሰብሳቢ አቶ አፈወርቅ ተፈራ እንደሚሉት በመድረኩ የተሰባሰቡት በጋራ በሚያስተሳስሯቸው ጉዳዮች ላይ አብረው የመስራት ፍላጎት ያላቸው ድርጅቶችና ግለሰቦች ናቸው። በጋራ እንዲሰሩ ካደረጓቸው ምክንያቶች መካከልም ባለፉት ጊዜያት በኢትዮጵያ ይፈጸሙ የነበሩ የመብት ጥሰቶችና የሕግ የበላይነት አለመከበር መሆናቸውንም ይጠቅሳሉ። ስብስቡ ያካተታቸው አባላት አደረጃጀትም ሆነ ተግባር ቢለያይም ይህ የጋራ ችግር በአንድ ላይ አሰባስቧቸው በጋራ መንቀሳቀስ መጀመራቸውን አቶ አፈወርቅ ያስረዳሉ። ባለፉት አመታት ኢትዮጵያ ውስጥ በነበረው ሁኔታ ዲሞክራሲያዊ ስርዓት ባለመኖሩ የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ እንዲመሰረት፣ ሁለተኛ ደግሞ ሰብአዊ መብቶች እንዲከበሩ የህግ የበላይነት እንዲከበር፣ ከዛ ጋር በተያያዘ የብሔረሰቦች እኩልነት፣ የሃይማኖት ነፃነት የመሳሰሉት ሁኔታዎች ሀገራችን ውስጥ፣ ኢትዮጵያ ውስጥ እንዲከበሩ ይታገላል። ለምን ባለፉት አመታት ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ባለመኖሩ የተነሳ በርካታ ወገኖቻችን ተፈናቅለዋል፣ ከፍተኛ ችግር ደርሶባቸዋል እና የኛ እዚህ ውጭ ሆነን በዲያስፖራ ያለው ኢትዮጵያዊ አስተባብረን ስንታገል ነው የቆየ ነው ማለት ነው። ለመድረኩ አባልነት የተቀመጡ መስፈርቶችም አሉ። አባል ድርጅቶቻችን በሙሉ በሀገራዊ አንድነት በኢትዮጵያዊነትና በሀገራዊ አንድነት ማመን አለባቸው። ይህንን የሚቀበሉ ደግሞ ከሆነ በተቻለ መጠን ደግሞ ያው የዚህ የውይይትና ትብብር መድረኩ የተቋቋመባቸውን ዓላማዎች መቀበል መቻል አለባቸው። ይህንን የተቀበለ ማንኛውም ድርጅት ወይም ሲቪክ ማህበር ወይ ደግሞ ኢትዮጵያዊ በዚህ ድርጅት ውስጥ መሳተፍ ይችላል፣ አባል መሆን ይችላል አስተዋጽኦ ማበርከት ይችላል ማለት ነው። ከመድረኩ መስራቾች ውስጥ ከሀያ በላይ የሚሆኑ የፖለቲካ ድርጅቶችና የሲቪክ ማህበራት መሪዎች ይገኙበታል። ከተለያዩ የጀርመን ከተሞች የተሰባሰቡ የቤተ እምነት ተጠሪዎችንና ገለልተኛ አቋም ያላቸውን ግለሰቦችን ጨምሮ በአጠቃላይ ቁጥራቸው ከ30 በላይ የሚሆኑ ተወካዮች አንድ አመት ከወሰደ ንግግር በኋላ ነበረ መድረኩን ለመመስረት የበቁት እንደ አርበኞች ግንቦት ሰባት እንደ መድን እንደዚሁም እዚህ ጀርመን ውስጥ የተቋቋሙ የአበራ ማህበራት እንግዲህ፣ እነኚህ የፖለቲካ ድርጅቶችን ስንጠቅስ ማለት ነው። ከዛ ውጭም እንደገና ሲቪክ ማህበራት አሉ። በተለይ የተለያዩ ኮሚኒቲዎች፣ ለተለያየ ዓላማ የተቋቋሙ ኮሚኒቲዎች፣ ለባህል ማህበር፣ በሙዚቃ በቲያትር፣ በተለያየ አካባቢ ያሉ ኮሚኒቲዎችንም ጭምር በውስጡ የያዘ ነው ማለት። ያ ማለት ምንድን ነው? እኛ በአንድ ወቅት ተባበሩ ወይም ተሰባበሩ ስለተባለ እያንዳንዱ ድርጅት በየፊናው የራሱን አነስተኛ ስራዎችን ከሚሰራ በአካባቢያችን የሚካሄዱትን ማንኛቸውን ፖለቲካዊም ሆነ ማህበራዊ ስራዎች አቀናይተን እንድንሰራ ነው። እንግዲህ ራሳችን ያሰባሰብ ነው። ያኔ ኃላፊነቱን ወስዶ ምስረታውን ሲያስተባብር የነበረው በራይን ማይን የኢትዮጵያውያን ኮሚኒቲ በፍራንክፈርት ማህበር ነበረ። የመድረኩ አባል የሆነው የዚህ ማህበር ሊቀመንበር አቶ በጋሻው ጉርሙ መድረኩ እንዲመሰረት መነሻ የነበሩትን ሀሳቦች እንዲህ ያስታውሳሉ። ብዙ ማህበሮች በየአካባቢው ተበታትነው፣ የፖለቲካ ድርጅቶችም እንደዚሁ በየፊናቸው እየሰሩ አዳዲስ ስራዎች ሊሰራ ሲሞከር እየተደራረበ ስብሰባ ጥሪ ሰላማዊ ሰልፍ ወይም ደግሞ የእርዳታ ዝግጅቶች፣ የተለያዩ ነገሮች ብቻ በኢትዮጵያ ነክ በሆኑ ስራዎች ላይ ተበታትኖ መስራት እና መደራረብ እየተፈጠረ አንዱን አንዱ የሚያፈርስበት ሁኔታዎች ነበረ እና ይህንን በጋራ አቀናጅቶም ለመስራት የሚቻልበትን አንድ ማዕከል ይፈጠር። ይህ ማዕከልም ደግሞ ከተፈጠረ በኋላ እንደው የተሻለ ስራ መስራት የሚቻልበት ሁኔታ ነው ማድረግ ይቻላል የሚል ሀሳቦች ተሰነዘሩ። በግለሰብ በየቦታው እና ጥፋቶቹ የስራ መጠራረቡ ለሚሰበሰበው ይገኝ የት እንደሚሄድ ግራ የሚገባ ሁኔታዎች ስለተፈጠረ ልኝ መካከሉን እናዘጋጀው ተብሎ ይህንን ሀሳብ ለረዥም ጊዜ ግለሰቦች ሲያሽከረክሩ ቆይተው በኋላ መገናኘት ጀምር ያው አንድ ዓመት ወስዶብናል ይሄን ወደ ተግባር ወደ መሬት ለማውረድ። አቶ በጋሻው እንደገለጹት የፖለቲካ ትግሉ የፈጠረው ውጥረት ሊመሰረት የታሰበው መድረክ የመሳካት አለመሳካቱ ጥርጣሬና ተስፋ የመቁረጥ ስሜት እንዲሁም ማህበሩ የሚያተኩርበት ኢትዮጵያዊነት ላይ ገደብ መደረግ አለመደረጉ የማህበሩ ምስረታ የፈተኑ ዋና ዋና ጉዳዮች ነበሩ። የመድረኩ መመስረትም በመዳከም ላይ የነበሩ እርሳቸው የሚመሩትን በራይን ማይን የኢትዮጵያውያን ኮሚኒቲ በፍራንክፈርትን የመሳሰሉ ማህበራት እንዲጠናከሩ ረድቷል። መረጃዎችን የመለዋወጥ እድል ፈጥሮም በተናጠል ይካሄዱ የነበሩ እንቅስቃሴዎች ወደ አንድ እንዲመጡም አድርጓል በእነዚህ የጋራ እንቅስቃሴዎቻቸውም ውጤት ተገኝቷል ይላሉ አቶ በጋሻው ኢትዮጵያ ውስጥ በሰብአዊ መብት ጥያቄ ላይ በተናጠል ለምናደርጋቸው ጥሪዎች ወይም ደግሞ እንቅስቃሴዎች ደካማ ውጤት ስለነበረው የጋራ ስራዎች በጋራ በመስራት ተጽዕኖ ለመፍጠት የሚቻልበት የውጭ አለም ድጋፍን የማግኘት የሚቻልበት ሁኔታዎች መስራት ነበር። ይሄ ደግሞ በዚህ አቅጣጫ ጥሩ ውጤቶች እያገኘንበት ነበር የነበረው በሰላማዊ ሰልፍ አትሊስ በርሊን አካባቢ ተደጋግሞ ለሚደረገው ጥሩ ጥሩ ሬስፖንዶች ነበረው። በጋራ ለአውሮፓ ማህበር ለጻፍ ናቸው እንደዚሁ ጥሩ ድጋፍ ነው የነበረ ሁኔታ ነበረ እና ከተናጠል ትግል ውስጥ ወደ ውጤታማ አንዱ ያመጣን ይሄ። ሁለተኛው በውስጣችን ኢትዮጵያዊነትን ለማሳደግ የሚቻልባቸው ሁኔታዎች ልዩነታችን ውጭ አንድነታችን ለማሳደግ በሚደረግ ስራዎች ላይ የተለያዩ ምሁራኖችን ጋብዘን በውስጣችን ለመስራት ሞክረናል። በዚህ የሚያስማሙን እና ብዙ ነገሮች በጋራ ታሪካዊ አንድነታችንን የሚያጠናክሩ ስራዎች ለመስራት ተችሏል። በአብዛኛው ልዩነታችንን የምናወራው በብሔር በጎሳ፣ በተለያየ ነገር የምናወራቸው ይልቅ ይሄኛውን የበለጠ ለመስራት የሞከርንባቸው ሁኔታ ነበረ። በዚህ አቅጣጫ ውጤት ያገኘንበት ነው ያለው። ካለፉት ሰባት ወራት አንስቶ በኢትዮጵያ የሚካሄደው ለውጥ የተሰባሰቡበትን መድረክ አላማ እውን እያደረገ በመሆኑ በሚገኙበት በጀርመን ለለውጡና ለዋነኛዎቹ ተዋናዮች ድጋፋቸውን በተለያዩ መንገዶች እየሰጡ መሆናቸውን የመድረኩ መሪዎች ይናገራሉ። ከሰባት ወራት በፊት መንግስትን ተቃውሞው ይካሄዱ የነበሩ ሰልፎች አሁን በድጋፍ ሰልፍ ተቀይረዋል። ከዚሁ ጎን ለጎንም ለወገን ችግር ለመድረስ እንደ ከዚህ ቀደሙ ኢትዮጵያዊው የአቅሙን እንዲረዳ በማስተባበርም እርዳታዎችን የማሰባሰብ ስራዎችን ያካሂዳሉ። አቶ አፈወርቅ እነኝም የእርዳታ ማሰባሰብ ስራዎች ሁለት ሶስት ጊዜ አካሄደን። ለምሳሌ አንድ ጊዜ ወገን ለወገኔ በሚል መርህ ብር ገንዘብ አሰባስበን በግሎባል አሊያንስ በኩል ለወገኖቻችን እንዲረዱ አድርገናል። በተለያዩ አካባቢዎች ለተፈናቀሉ ወገኖቻችን፣ ጉዳት ለደረሰባቸው ወገኖቻችን በእኛ በኩል ለወገኖቻችን እርዳታ እንዲደርሳቸው በግሎባል አሊያንስ በኩል ብሩን አስተላልፈን እነሱም ዳይሬክትሊ ለተጎዱ ወገኖቻችን ለምሳሌ በሶማሊያ በቤኒሻንጉል ግሙዝ በደቡብ እንደዚሁም በኦሮሚያ አካባቢዎች የተፈናቀሉ ወገኖቻችን እንደዚሁም በአማራ አካባቢ በተለያዩ ጊዜያት እነኚህን እርዳታዎች በማሰባሰብ እዚህ ያሉትን ኢትዮጵያውያን በማስተባበር ገንዘብ እንዲረዱ በማድረግ በዚህ በማህበራዊ ስራዎቻችን ውስጥም የእርዳታውን ስራ ሰርተናል ማለት ነው። በጀርመን የኢትዮጵያውያን የውይይትና የትብብር መድረክ በኢትዮጵያ የለውጥ እንቅስቃሴ ከተጀመረ በኋላ ለበለጠ ስራ የሚያነሳሱ ሁኔታዎች ተፈጥረዋል የሚል እምነት አለው። ይህን ተስፋ ሰጪ አጋጣሚ በመጠቀምም የበኩሉን ድርሻ ለመወጣት እንቅስቃሴዎቹን ለማጠናከር ማቀዱን የመድረኩ ሰብሳቢ አቶ አፈወርቅ ተፈራና የመድረኩ መስራችና አባል አቶ በጋሻው ጉርሞ ተናግረዋል። ስርዓት ኢትዮጵያ ውስጥ ከተገነባ ሰብአዊ መብቶች የህግ የበላይነት የመሳሰሉት ሁኔታዎች የሚስተካከሉ ከሆነ እዚህ በውጭ የሚገኘውን ኢትዮጵያዊ በተለይም በጀርመን ና በአውሮፓ ደረጃ የሚገኘውን ኢትዮጵያዊ አስተባብረን ኢትዮጵያ ውስጥ የሚካሄደውን የለውጥ ሂደት እንዲያግዝና የለውጡ አጋዥ ሀይል ሆኖ እንዲወጣ የእኛም የወደፊቱ ስራ የሚሆነው እሱ ነው በተጨማሪ ደግሞ ቀደም ብለው ከእኛ ጋር አብረው ከማይሰሩ ድርጅቶች ጋር ወይ ለምሳሌ እንበል የኦሮሞ ኮሚኒቲዎች ቀደም ብሎ በነበረው ሁኔታ ከኛ ጋር አልነበሩም። ወደፊት ግን እኛ በዚሁ በኢትዮጵያዊነትና በሀገራዊ አንድነት ዙሪያ ከእነኝህም የሌሎች ከኛ ጋር ካልነበሩ ድርጅቶች ጋር በጋራ በመሆን ኢትዮጵያ ውስጥ የሚካሄደውን የለውጥ ሂደት የምንደግፍበት ስራዎችን እየሰራን ነው ማለት ነው። ያለ ነው የበለጠ መስራት እንችላለን። የበለጠ ሀገር ውስጥ በድብቅ የምንሰራቸው ነገሮች ሊቆምጫ፣ ለምሳሌ እርዳታ ለማድረግ ሞክረናል። ሀገር ውስጥ ለተጎዱ ሰዎች ም ተጎዱ ሰዎች በተለያየ መልክ ነው ለማስገባት የሞከርነው በድብቅ፣ በግለሰብም በድርጅትም ለማስገባት ነው የሞከርነው። እንዲህ አይነት ነገሮች አሁን ህጋዊ እርዳታ የሚያስፈልግ ነገሮች ላይ በቀጥታ ተዳራሽ ማድረግ ይቻላል። ሀገር ውስጥ በሚሰሩት የፖለቲካ ስራዎች ላይ ሶሊዳሪቲ በመስጠት የበለጠ ለስራ የገፋፋ ሁኔታ ፈጥሮልናል። ጠቅላይ ሚኒስተሩ በመጡበት ጊዜ ለመተባበርና አብሮ ለመስራት ሙከራዎች ተደርጓል። ከእንግዲህ ወዲያ በቅርብ ጊዜ ስብሰባዎች ይጠራ። በዚህ በስብሰባው ላይ ምንድነው እሱ ኢትዮጵያ ውስጥ ምን ምን ማድረግ እንችላለን፣ ምን መርዳት እንችላለን የሚል እሺዎች እየተነሱ ያሉት ምንም እንኳን መድረኩ ሲመኘው የነበረው ለውጥ በኢትዮጵያ እየተካሄደ ቢሆንም በተለያዩ የሀገሪቱ አካባቢዎች በሚከሰቱ ግጭቶች የሚደርሱ ጥፋቶችን በመቃወም ድምፁን ማሰማቱም አልቀረም አድማጮች የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ ሳምንት በሌላ ቅንብር እንገናኛለን እስከዚያው ደህና ቆዩን